የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን ከጳጉሜ አንድ እስከ አራት ባካሄደው የማዕከላዊ ኮሚቴ ስብሰባ የወቅታዊ ችግሮችን መንስኤዎችና ምክንያቶች መገምገሙን የመፍትሄ አቅጣጫዎችን ማስቀመጡን አስታውቋል። ይህንኑ መነሻ በማድረግ የድርጅቱ የማዕከላዊ ኮሚቴ አባልና የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ከሆኑት ከአቶ ንጉሱ ጥላሁን ጋር የተደረገው ቃለምልልስ ተከታይ ክፍል ይሆናል። ቀጣዩ እስክንድር ፍሬውን ያነጋገራቸው አቶ ንጉሱ በኢህአዴግ ምክር ቤት በጠቅላል ተደርገው በአገር ደረጃ የታዩ ጉዳዮች በየክልሉ በዝርዝር እንደሚታዩ ጠቅሰው ልኛል ቀደም ብለው የኢህአዴግ ምክር ቤት ከጠቀሳቸው ነጥቦች አንዱ በዚህ ዓመት አሁን በያዝነው የሁለት ሺህ ዘጠኝ ዓመተ ምህረት መጀመሪያ ላይ የሚተገበሩ ወይም የሚጠበቁ የለውጥ ፕሮግራሞች እንዳሉ የሚገልጽ ነው። ይህ ደግሞ ሹምሽሮችንም ሊጨምር እንደሚችል የሚገልጹ ወገኖች አሉ። ከዚህ አንጻር በዚህ በሁለት ሺህ ዘጠኝ ዓመተ ምህረት መጀመሪያ ላይ በአማራ ክልል የሚጠበቁ የኃላፊነት ሽግሽጎች ወይም ሹምሽሮች ይኖራሉ? እነዚህስ በብአዴን ማዕከላዊ ኮሚቴ ስብሰባ ብሰባ ታይተዋል? አቶ ንጉሡ እንግዲህ የብአዴን ማዕከላዊ ኮሚቴ በዝርዝር ሁኔታዎችን ገምግሟል። ይህንን ግምገማ አሁን ቅድም እንደገለጽኩት በየደረጃው በክልል በሁሉም ዞኖችና ወረዳዎች ዝርዝር ግምገማ ይደረጋል። ይህን ዝርዝር ግምገማ መሰረት አድርጎ አመራሩ አንደኛ ፖለቲካዊ ብቃትን፣ ህዝባዊ ወገንተኝነትን አቅምን መሰረት አድርጎ ስምሪት ይሰጠዋል። ከዚህ ግምገማ መልስ የግምገማው ውጤት ይዞት የሚመጣው ነው የሚሆነው። በአጠቃላይ ግን የህዝብ ጥያቄ፣ የህዝብ የልማት፣ የሰላም እና የዲሞክራሲ ጥያቄ በመመለስ አኳያ አመራሩ ያለበት ቁመና ተገምግሞ ታይቶ በአስፈላጊ በሆነበት ሁኔታ ሁሉ ምላሽ የሚሰጠው ነው የሚሆነው። የእያንዳንዱን ግምገማ ውጤት በክልሉም የሚፈጸሙትን ነገሮች በጊዜያቸው አሁን ስራ በመገምገም እንቅስቃሴ በመገምገም ሰላማዊ ሁኔታን በማረጋገጥ ላይ ነው ያለው የክልሉ መንግስት። ይሄንን በየደረጃው ውይይት እያደረገ ነው፣ ግምገማ እያደረገ ነው። ይሄ ወደ ታች ሲወርድ መሬት በነካበት አግባብ የይዞት የሚመጣው ውጤት ይኖራል። በሂደቱ ትክክል የህዝብን ጥያቄ በመመለስ አለመመለስ በፖለቲካ ብቃት በአመራር ብቃት፣ በሚዛን እንደየነገሩ አግባብ አግባብና እንደ ሁኔታው እንደየግምግማው መነሻ ውሳኔዎች ይሰጣሉ ማለት ነው። ነገር ግን አሁን ደርሶ በዚህ ቦታ ላይ ከዚህ ወደዚህ ሽግግር ሽግሽግ ይደረጋል ብሎ መናገር አይቻልም በአሁን ባለንበት ሁኔታ። ምክንያቱም መነሻው የኢህአዴግን አቅጣጫ አስቀምጦ ኢህአዴግ በአጠቃላይ የአመራር ሽግሽግ በምን ደረጃ ይፈጸማል ብሎ አስቀምጧል። በአዴንም ይሄንን አስቀምጧል። አስፈላጊ ሆኖ ሲገኝ ሽግሽግ ይደረጋል። የክልሉ መንግስት አሁን ይሄንን ተቀብሎ ግምገማ እያደረገ ነው። ግምገማው ሽግሽግ አስፈላጊ ሆኖ ሲያገኘው ከቦታ ቦታ ኃላፊነት ማንሳት፣ ዝቅ ማድረግ፣ ከፍ ማድረግ አስፈላጊ ሆኖ ሲያገኘው የሚታይና የሚፈጸም ይሆናል ማለት ነው። የመጨረሻ ጥያቄ አድርገዋሉ አቶ ንጉሱ። በተለያዩ ማህበራዊ ድረገጾች ተጠቅሶ የሚያቅ ነጥብ ላንሳና ከዚሁ ከሽግሽግ አንጻር የክልሉን ፕሬዚዳንት አቶ ገዱ አንዳርጋቸውን ጨምሮ ከፍተኛ አመራሮቹን በተመለከተ የአመራር ሽግሽግ በሚኖርበት ሁኔታ ላይ ምክር ቤቱ ተነጋግሯል? አልተነጋገረም። ግለሰብ ጠቅሶ አልተነጋገረም። ሽግሽጉ ግለሰብን ማዕከል ያደረገ ሳይሆን ስርዓትን ማዕከል ያደረገ ነው። ግለሰብ ጠቅሶ ከሌ ወደዚህ ከሌ ወደዛ የሚል ነገር የሚመጣው ከግምገማ በኋላ ነው ማለት ነው። አቶ ንጉሱ ጥላሁን የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይም ቃል አቀባይ እንደዚሁም የብሔረ አማራ ዴሞክራሲያዊ ንቅናቄ ብአዴን የማዕከላዊ ኮሚቴ አባል በጣም ነው የማመሰግነው። ስለ ጊዜዎት አመሰግናለሁ።